በምስራቅ ኢትዮጵያ የድንበር ግዛት ይገባኛል ሰበብ በሶማሌና በኦሮሚያ ክልሎች መካከል የተቀሰቀሰው ግጭት ወደ ከፋ ቀውስ እያመራ ይመስላል። የሁለቱ ክልሎች ባለስልጣናት አንዱ የሌላውን ጎሳ በአሰቃቂ ሁኔታ ገድሏል፣ ደብድቧል፣ አፈናቅሏል በማለት መወነጃጀል ይዘዋል። ከጅግጅጋ ከተማ ተፈናቅለው ጭናክሰን በሚገኙ ትምህርት ቤቶችና የቀድሞ የጦር ሰፈር የተጠለሉ የአይን እማኞች ሀብት ንብረታቸውን ተቀምተው መባረራቸውን ለዶይቸ ቬለ ተናግረዋል። አንዷ እንደዚህ ይላሉ እዚጋ ላይ በጣም በጣም ከስንት ህዝብ ውስጥ ነው፣ መሀል ውስጥ ነው። እኛ አላህ ያተረፈን እና አቦ፣ በእናትህ ተው፣ አውተው እስቲ በእናትህ በቃ። በሌሊት መጥተው ከቤት ንብረታችን በጠቅላላ ከስንት አመት የሰራ ነው ንብረት እንዳለ ተረ ከጅግጅጋ ከተማ በደቦ ጥቃት ሊፈጸምባቸው ሲሞከር በመከላከያ ሰራዊት እርዳታ መውጣታቸውን የሚናገረው ወጣት በጭናክሰን ከተጠለሉት አንዱ ነው። በሀያ የጭነት ማጓጓዣዎች ከክልሉ መውጣታቸውን የሚናገረው ወጣት በጅግጅጋ የበርካቶች ሕይወት ማለፉን ይናገራል። ከጅግጅጋ ነው የመጣሁት። ትናንትናና ከትናንት ወዲያ ብዙ ሰው ተገድሏል፣ ተገርፏል። እኛ አሁን ነፍሳችንን ለማዳን አምልጠን ወደዚህ መተናል። ቁጥሩ የማይታወቅ ሰው ነው የሞተው። እንዳለ ህዝቡ ነው ሊያስወጣን የመጣው። እነሱ ሊጨፈልቁን ሲሉ ነው መከላከያ ሰራዊት መጥቶ ያስወጣን። ባዶ እጃችንን ሳንቲም እንኳን ሳንይዝ ነው ለቀን የወጣ ነው። ሀብት ያለው ሁሉ ሀብቱን ትቶ ነው የመጣው። ብዙ ቁጥር ያለው ሰው ነው የተፈናቀለው። በሀያ ተሳቢ መኪና ተጭነን የመጣ ነው ያለ ተሳቢ ከቶጎው ጫሌ ከቀብሪ በያህና ከጅግጅጋ የተፈናቀሉ ሰዎችን የተቀበሉት የጭናክሰን ነዋሪ ስማቸውን ለመናገር የደህንነት ስጋት ተጭኗቸዋል። ጉዳት የደረሰባቸውን ወደ ጭናክሰን የጤና ጣቢያ በማመላለስ የተጠመዱት የዓይን እማኝ የታዘቡትን ለመናገር እንባ ይተናነቃቸዋል። ጭናክሰን ከተማ ው ካምፕ ውስጥ ያው ይዛበት ስደተኞቹ ባሉበት ቦታ ነው ያለው። ጭናክሰን መከላከያው ካምፕ ነበረ እንጂነር ትምህርት ቤት እና ይሄ ሃይስኩል ሞልቷል። በቁጥር አይታወቅም። ኤውሌ የካምቦ እንቁጠር ብትለው እንኳን መቆጠር የማይቻል ነገር ነው። አትሊስት ወደ ሀያ መኪና ነው ሀያ መኪና ተሳቢ፣ ለዛም በተሳቢ ነው የመጡት ሰዎቹ። ግማሹ የተገረፉ ናቸው። ከወጣ ላይ የመጡት ሰዎች አሁን ጥቃቸውን ሁሉም ይዟል፣ አልተዘረፉም። ስለዚህ ከዚህ ጋር የመጡት ከመጠን በላይ ናቸው። የተገረፉት ከአብሪ በያህ የመጡት ና ሴቶች ብቻ ናቸው አስራ ስምንት ዓመት እና ከዛ በላይ ያለው ወንድ ወረድ ይዘው አስቀርተውት ግማሹ የተገደለ ግማሹ የተወረወረ ነው የሆኑት እና እነሱ ያዛዝናሉ ከመጠን በላይ ያለቅሳሉ እያለቀሱ ነው በዛሬ ደግሞ በጣም የተቀጠቀጡ የተፈነካከቱ እዚህ አሁን አምፑላስ እየወሰድናቸው ነው ጭረክሰን ጠናጣዳ በኢትዮጵያ ሶማሌ ክልል ይኖሩ የነበሩ የኦሮሞ ብሔር ተወላጆች ተፈናቅለው የተጠለሉት በጭና ክሰም ብቻ አይደለም። የተኩስ ድምፅ በሚሰማባት ጉርሱም በርካታ ተፈናቃዮች መድረሳቸውን የአካባቢው ገበሬ ለዶቸቨለ ተናግረዋል። ጠዋት ከአስራ ሁለት ሰዓት ጀምሮ እስካሁን ብዙ የጦር መሳሪያ እየተተኮሰ ነው። በደበሌና በቆቦ ሰዎች እየተመቱ ይገኛሉ። አሁን ከጅጅጋ የተባረሩ ብዙ ሰዎች እዚህ ይገኛሉ። ብዙ ሰዎችን ገርፈው ገንዘባቸውን ዘርፈው ነው ያባረሯቸው። ከውጭ ዓለም የመጡ እዚህ ይገኛሉ። ከጅጅጋ ከነ ልጆቻቸው የተፈናቀሉም በዚህ አሉ። በዚህ ዘገባ ላይ የሶማሌ ብሔራዊ ክልላዊ መንግስትን ምላሽ ለማካተት ያደረግነው ጥረት አልተሳካም። የፕሬዝዳንቱ ቢሮ የስልክ ጥሪያችንን ቢመልስም ምላሽ ነፍጎናል። የክልሉ መንግስት መስከረም ሁለት ቀን በአወዳይ ከተማ የተገደሉ ዜጎችን የቀብር ስነ ስርዓት ለመፈጸም በዝግጅት ላይ መሆኑን አስታውቋል። በአወዳይ የተገደሉ ሰዎች ቁጥር እስካሁን በትክክል አይታወቅም። የሶማሌ ክልል የመንግሥት ኮሚኒኬሽን ቢሮ በፌስቡክ ገጹ ከ50 በላይ የሆኑ ንጹሐን ዜጎች በአሰቃቂ ሁኔታ በአወዳይ ተገድለዋል የሚል ጽሑፍ አስፍሯል። በጅግጅጋ ከተማ ነዋሪ የሆኑት አቶ ዮኒስ ኑር እንደሚሉት ለበርካታ ዓመታት በአወዳይ ከተማ በጫት ንግድ ስራ የተዳደሩ የነበሩ ከ30 በላይ ሰዎች መሞታቸውን ሰምተዋል። ባለፈው አወዳይ በቁጥር እስካሁን ድረስ 33 ተጨማሪም ባህር ውስዳ ላይ እንዳሉ ይታወቃል። ሶማሌዎች ከነዛ አካባቢ ሲሰሩ የነበረው ለ10 ዓመት ለአስራ አምስት 15 ዓመት ለብዙ ዓመታት እዛ ሲኖሩ የነበረው ነው የተገደሉት። ብዙ ጊዜ ወደ ሶማሊያ ወደ ጅቡቲ ወደ ሀርጌሳ ምናምን ሄደው እዛም ኖሮ 1 ዓመት 1 ዓመት እዛ ሲሰሩ የነበሩ ሶማሌዎች አሉ እነዛ እዛ የነበሩትን አሁን የተገደሉት እንዳለ ሚኒመም ሚኒመም ከሀምሳ አያክል የኦሮሚያ ብሔራዊ ክልላዊ መንግስት የኮሚኒኬሽን ቢሮ ኃላፊ አቶ አዲሱ አረጋ በግል የፌስቡክ ገጻቸው ባሰፈሩት አተታ ግን በአወዳ ተቃውሞ ወቅት የተገደሉት ሰዎች አስራ ስምንት መሆናቸውን ገልጠዋል። አቶ ዮኒስ ኑር በበኩላቸው በጅግጅጋ ከተማ የኦሮሞ ብሔር አባላትን ለይቶ የተፈጸመ ጥቃት አላየሁም ሲሉ ተናግረዋል። ዛሬ አሁን ጅጅጋ ብታይ በየቦታው በየቤቱ ስር ፖሊስ አለ ፖሊሶች ማንም ኦሮሞ እንዳይነካ እየከለከሉ ነው። ምንም የተባረሰው የለም። በደል ተፈጽሞ ግን አንድ ሰው ተገሏል ብሎ ከነገሩ አቅርባችሁ እያቀርቡት አንድ ሰው ኦሮሞ ወይ አርተሼክ ላይ ወይ ወጫሌ ላይ ወይ ጅጅጋ ላይ አንድ ሰው ኦሮሞ ይሄን ነገር ተፈጽሞ ወይ ተገደለ ይበሉ።